the voice of America. ኢህአዴግ ስልጣን የያዘበትን 23ተኛ አመት ምክንያት በማድረግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ባሰሙት ንግግር በኢትዮጵያ የመድብለ ፓርቲ ስርዓት እየተገነባ ነው አሉ። የገዢው ፓርቲ ኢህአዴግ አንዳንድ አመራሮች ለዲሞክራሲ እንቅፋት እንደሚፈጥሩና ይህም ችግር በተለመደው የድርጅቱ አሰራር እንደሚወገድም ገልጸዋል። የዲሞክራሲውን ግንባታ ወደ ኋላ ጎትተውታል፣ ለአሸባሪዎችና ለአክራሪ የገበያ ኃይሎች ይላላካሉ ያሏቸውን የፖለቲካ ድርጅቶች እንቅስቃሴም በህግ እንመክታለን ብለዋል። ጠቅላይ ሚኒስትሩ የአንዳንድ ተቃዋሚ ፓርቲ መሪዎች ግን በኢትዮጵያ የመድብለ ፓርቲ ስርዓት እየተገነባም አይደለም። አሸባሪነት ጋር ግንኙነት ያለው ፓርቲም የለም በማለት ያስተባብላሉ። መለስካቸው አመሀ ቀጣዩን ዘገባ አስተላልፏል። የኢህአዴግ የደርግን መንግስት በጦር ኃይል አሸንፎ ስልጣና መንግስቱን የወሰደበት የግንቦት ሀያ ዕለት ሀያ ሶስተኛ ዓመት ዛሬ በአዲስ አበባ ስቴዲየም በተከበረበት ወቅት ለተሰበሰበውና ለመላ ሀገሪቱ ህዝብ ባደረጉት ንግግር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ካተኮሩባቸው ጉዳዮች መካከል አንዱ ተጀምሯል ያሉት የዲሞክራሲ ስርዓት ግንባታ ነው። ይህ የዴሞክራሲ ስርዓት ግንባታ እንዲጀመር በሩ የተከፈተው በኢህአዴግ መሪነት በተቋቋመው የሽግግር መንግስት እንደሆነ ያስታወሱት አቶ ኃይለማርያም በአሁኑ ጊዜ ከዘጠና በላይ የሆኑ የተለያየ አቅም ዓላማና ፍላጎት ያላቸው ፓርቲዎች በሀገሪቱ መኖራቸው የመድበለ ፓርቲ ስርዓት እየተገነባ ለመሆኑ ማረጋገጫ ነው ብለዋል። ይሁንና ይህን ግንባታ ወደ ኋላ የሚጎትቱና የሚያደናቅፉ ኃይሎች እንዳሉም ገልጸዋል። በእንቅፋትነት የፈረጇቸውን የገዥውን ፓርቲ አንዳንድ የአመራር አባላትን በተለመደው መንገድ ችግሩን እንደሚያስወግዱ ገልጸዋል። የገዢው ፓርቲ ኢህአደግ አንዳንድ አመራሮችም የሚፈጥሩትን የዴሞክራሲ እንቅፋትነትን እንደተለመደው በኃላፊነት መንፈስ እያስወገድን ዴሞክራሲያችን የበለጠ እንዲጎለብት እናደርጋለን። ይህንን ለማድረግ የሚያስችለንን በኢህአደግ ተነሳሽነት የተዘጋጀ የስነ ምግባር ሕግ ያለን በመሆኑ በጽናት ተግባራዊ እናደርጋለን። በሀገሪቱ ተጀምሯል ስለሚባለው የመድበለ ፓርቲና የዴሞክራሲ ስርዓት ግንባታ አካሄድ ጠቅላይ ሚኒስትሩ ባሉት ላይ ከተቃዋሚ ፓርቲዎች መካከል የሰማያዊ ፓርቲ ፕሬዚዳንት ኢንጂነር ይልቃል ጌትነትንና የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ አቶ በቀለ ነጋን አስተያየታቸውን ጠይቀን ነበረ። ኢንጂነር ይልቃል እውነተኛ ገጽታ ነው የሚሉትን የዴሞክራሲ ስርዓት ግንባታ ሂደት በማስረዳት ይጀምራሉ። አው እንግዲህ ግንባታ ማለት በየደረጃው እያደገ የሚሄድ እና ከነበረበት ትንሽ ደረጃ ከፍ ወዳለ ደረጃ መሄድ ማለት ነው። ስለዚህ አሁን በኢትዮጵያ ውስጥ ያለውን አጠቃላይ የዲሞክራሲ ሂደት ያየ ነው እንደሆን ግን ገዢው ፓርቲ ዘጠና ዘጠኝ ነጥብ ስድስት የሚሆነውን የፓርላማ ወንበር የተቆጣጠረበት ህግ አውጭውም ህግ አስፈጻሚውም ህግ ተርጓሚውም አጠቃላይ ፖሊሱም ደህንነቱም በአንድ የፓርቲ ቁጥጥር ስር የገባበትና በምንም አይነት ሁሉም የመንግስት መዋቅሮች በአንድ ፓርቲ ቁጥጥር ስር የገቡበት ሁኔታ ነው ያለው። ከዛም ባለፈ እንደው መጀመሪያ ኢህአዴግ ሲጀምር ከነበረበት ለነጻ ፕረሱም ለሲቪክ ማህበሩም ለፖለቲካ ፓርቲዎችም የነበረው የመንቀሳቀሻ ሜዳ ከጊዜ ወደ ጊዜ እንደው ከዘጠና ሁለቱ ምርጫ ጀምረን እንኳን ብናየው ከዘጠና ሁለቱ በተወሰነ ደረጃ ቁጥር ጨምሮ የዘጠና ሰባቱ ከናስከፊ ገጽታው የተሻለ ነበረ። ነገር ግን በሁለት ሺ ሁለት ላይ ይሄ ሁሉ ነገር ተቀልብሶ ወደ ዘጠና ዘጠኝ ነጥብ ስድስት ገዥ ፓርቲ አሸነፈ ተባለ። ከዛ በኋላ የሲቪክ ማህበራት የተለየ አዋጅ ወጣ። የመገናኛ ብዙኃንና የመረጃ ነጻነት አፋኝ አዋጅ ወጣ። የጸረ ሽብር አዋጅ ወጣ። ከዛ በኋላ ፓርቲዎችም ሲቪክ ማህበሮችም ራሳቸውን ሳንሱር እንዲያደርጉና በአስቸጋሪ ሁኔታ እንዲንቀሳቀሱ ተደርጓል። ብዙ የፖለቲካ መሪዎች፣ ጋዜጠኞች እስር ቤት ናቸው። የመንግስት የህትመት ሆነ የቴሌቪዥን ስርጭቶች ለተቃዋሚዎች እና ለአማራጭ ድምጽ ምንም አይነት ነገር አይሰጡም። ስለዚህ ኢህአዴግ እንኳን ሲነሳ እንኳን ከተጀመረበት በቁልቁለት እየሄደና እያፈረስን ነው ብንል ይሻላል እንጂ በምንም አይነት የግንባታን ጽንሰ ሀሳብም የሚያሳይ ነገር የለበትም። አቶ በቀለ ነጋ ደግሞ ከዴሞክራሲያዊ ስርዓት አኳያ በኢትዮጵያ ያሉ የሚሏቸውን ነባራዊ ሁኔታዎች ያስረዳሉ። አንድ ፓርቲ ህዝቡን ካላናገረና የራሱን ፕሮግራም ለህዝብ ካልገለጸ ምኑን ነው መድብለ ፓርቲ ሆኖ የሚኖረው? ዘጠና ፓርቲ ተገነባ ይባላል። ሌላው ቀርቶ አዳራሽ ለመሰብሰብ የማይገኝበት ሀገር፣ ሰልፍ ወጥቶ ተቃውሞን በሰላም ለመግለጽ ሺህ ምክንያት እየተሰጠ ሰው ሀሳቡን በነፃነት እንዳይገልጽ በሚደረግበት ሀገር ላይ ክቡር ጠቅላይ ሚኒስትር እንዴት እንዳዩት አይገባኝም። በእኔና በአካባቢ ባለው በመሬት ላይ ባለን የኢትዮጵያ ህዝቦች እይታ ዴሞክራሲ እየተገነባ አይደለም። መድብለ ፓርቲ ስርዓት እየተገነባ አይደለም። የአንድ የአምባገነን ፓርቲ ስርዓት እየተገነባ ነው ያለው። እሳቸውም ደግሞ የነበረውን የጠቅላይ ሚኒስትር መለስ ዜናዊን ሌገስ ያስፈጽማለሁ እንዳሉት ሁሉ ከምንጊዜውም በበለጠ ሁኔታ ያንኑ የአፈና ስርዓት እያደራጁ እያጠናከሩ ነው ያሉት። ጠቅላይ ሚኒስትሩ ወደ ሥልጣን ከወጡበት ጊዜ ጀምሮ በገዢ ፓርቲ ውስጥ በአመራር ደረጃ ስለሚገኙ አንዳንድ አባላት የዴሞክራሲ ስርዓት እንቅፋትነት ሲናገሩ የመጀመሪያቸው ሲሆን፣ እየተገነባ ነው ላሉት የዴሞክራሲና የመድብለ ፓርቲ ስርዓት ትልቁ አደጋ የሚመጣው ግን ስማቸውን ለይተው ባይጠሯቸውም አሁንም ከአንዳንድ ተቃዋሚ ፓርቲዎች እንደሆነ አልሸሸጉም። አንዳንድ የቀድሞ ስርዓት አባዜ ያልለቀቃቸው አመራሮች የሚመሯቸው ፓርቲዎች ውስጥ አንዳንዶቹ በትክትግል ለመፋለም ከወሰኑና ከአሸባሪዎች እንዲሁም የገበያ አክራሪ ኃይሎች ተላላኪ በመሆን በሚያካሄዱት አፍራሽ ተግባር ምክንያት ሂደቱን ወደኋላ ለመጎተት የሚያደርጉትን እንቅስቃሴ ህጉ በሚፈቅደው መሰረት መመከትና ዴሞክራሲያችን እንዲጎለብት ማድረግ ይገባናል። የገበያ አክራሪ ኃይሎች ያሏቸውን አካላት ለመለየት ቢያስቸግርም ነፃ ገበያ ስርዓት ወይንም በገበያ ውስጥ ምንም አይነት የመንግሥት ጣልቃ ገብነት አያስፈልግም የሚሉትን ወገኖች ወይም ኒዮ ሊበራል ያሏቸውን ኃይሎች እንደሆነ ይገመታል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከዚሁ ጋር አያይዘው ሀገሪቱን ለማናጋት የሚፈልጉ ኃይሎች እንዳሉና ከማንድም ጋር እየተባበሩ እንደሆኑ ዘርዝረው ጥብቅ እርምጃ እንደሚወሰድባቸው አስጠንቅቀዋል። በእውከትና ብጥብጥ ፍልስፍናና በገበያ አክራሪዎችና በሻዕቢያ መንግስትና በቅርቡ ደግሞ ከሻዕቢያ ጋር በመተባበር አገራችንን ለማተራመስ ከሚፈልጉ ሌሎች አካላት የሚደገፉ እንደ ግንቦት ሰባት ኦነግና ኦብነግ የመሳሰሉ አሸባሪዎች ጋር በመተባበር የአገራችን ጸጥታ ለማናጋት የሚችሉ ኃይሎች ይህ ሊሆን እንደማይፈቀድላቸው ህዝባችንም በተግባር ይህ ሊሆን እንደማይፈቅድ ያረጋገጠ መሆኑን መሰረት በማድረግ መንግስት የጸና እርምጃ የሚወስድ መሆኑን ለህዝባችን ለመግለጽ እወዳለሁ። የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ አቶ በቀለ ነጋ ለዚህ የጠቅላይ ሚኒስትሩ ማስጠንቀቂያዎች የሚሰጡት መልስ አላቸው። አንድ ሰው ከተናገረ፣ ከተቃወመ፣ አማራ ከሆነ ከግንቦት ሰባት ወይ ከሆነው ጋር ያላት ሙታል ኦሮሞ ከሆነ ከኦነግ ጋር፣ እስላም ከሆነ ከአልቃይዳ ጋር፣ እንዲህ እየተባለ እስከ መቼ ነው የሚኬደው? ወደ እውነቱን እንምጣ። አሁን ሀገራችን ውስጥ ያለው ትልቁ ችግር አፈና ነው። እኛ ደግሞ የምንለው እንወያይ፣ እንነጋገር እና እናስወግድ ነው። ማንም ከታሰሩት ቦምብ ይዞ ጥይት ይዞ አገር ሲያሸብር የያዘው የለም። ኢህአዴግ የያዘው ውሸት ነው፣ መሰረተ ቢስ ነው የሚነገረው ነገር ሁሉ። አቶ ኃይለማርያም ደሳለኝ ሀገሪቱ ባለፉት 23 ዓመታት የዋና ዋና ሰብሎቿን ምርት ከ50 ሚሊዮን ኩንታል ወደ 250 ሚሊዮን ኩንታል በማሳደግ ኢትዮጵያ በአገር አቀፍ ደረጃ በምግብ ራሷ እንደቻለች ተናግረዋል። በትምህርት መስክም በዩኒቨርሲቲ ደረጃ በአሁኑ ጊዜ አገሪቱ ከግማሽ ሚሊዮን የማያንሱ ዜጎቿን እያስተማረች እንደሆነች አብስረዋል። በትምህርት ጥራት ግን ችግር እንዳለም ጠቁመዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ cut this